የኬንያ ፕሬዝደንት ኡሁሩ ኬንያታ አዲስ የገንዘብ ሚኒስትር ሾመዋል። ፕሬዝደንቱ በሙስና ወንጀል ተጠርጥረው ከኃላፊነታቸው የተነሱትን ሄንሪ ሮቲችን በቀድሞ የማርሳቢት ግዛት አስተዳዳሪ ነው የተኳቸው። ገልሞ ዳዊት ዝርዝሩን ይዟል። ባለፈው ማክሰኞው የኬንያ ገንዘብ ሚኒስቴር በሙስና ቅሌት በፖሊስ ቁጥጥር ከዋሉ በኋላ ፕሬዝዳንት ኬንያታ አዲስ የገንዘብ ሚኒስቴር ሹመዋል። አዲሱ ካቢኔ ሚኒስቴር ኡኩርቲያ ታኒካ ናቸው ሲሆኑ ከ2006 እስከ 2007 በፓርላማ አባልነት ከ2009 እስከ 2012 በተባበሩት መንግስታት የኬንያ ልዩ መልእክተኛ ከ2013 2017 ደግሞ የሰሜን ኬንያ መርሳቢት ግዛት አስተዳዳሪ በመሆን አገልግለዋል። ከየካቲት 2018 ዓ ም ጀምረው የኬንያ ሰራተኛ ጉዳይ ሚኒስትር ሆነው ሲያገለግሉ ቆይተው በኬንያታ አስተዳደር የገንዘብ ሚኒስትርነት ስራን እንዲመሩ ትላንት ተሹመዋል። ምስትር ያታኒ ለኬንያው ሲቲዝን ቴሌቪዥን ሲናገሩ ሹመቱን በአክብሮት ይቀበላለሁ ብለዋል። የሀገሪቱ ፕሬዚዳንት ለዚህ ታማኝነትን ለሚጠይቅ ቦታ ስላመኑኝ ሹመቱን በአክብሮት ተቀብያለሁ በተቻለኝ አቅሜ የሚጠበቅብኝን ኃላፊነት ለመወጣት ኬንያውያንን በሐቅ ለማገልገል እሠራለሁ። ምስትር የታን ያክለው የአገሩ ገንዘብና ሀብት በተገቢ ቦታ እንዲውል እንደምጥሩ ፕሬዚዳንቱ የሰጧቸውን ኃላፊነትም በአግባቡ በሥራ ላይ አውለዋለሁ ሲሉ ቃል ገብተዋል። በግድብ ግንባታ 180 ሚሊዮን ዶላር በማባከን በሙስና ተጠርጥረው ከአገሩ ገንዘብ ሚኒስትር ጋር ፍርድ ቤት የቀረቡት የሚኒስትር መሥሪያ ቤቱ ዋና ጸሐፊ ካማውቱ ጌም ከሥራቸው ተሰናብተዋል። ፕሬዚዳንት ኬንያታ በአዲስ መልክ በሰየሙት የገንዘብ ሚኒስትር ካቢኔ የመዋለ ነዋይ ባለሙያ ጁሌስ ሙንዚ ሙይን የገንዘብ ሚኒስትር ዋና ጸሐፊ አድርገው ሹማዋቸዋል። የማርሳቢት ግዛት ተወላጁ አዲሱ የገንዘብ ሚኒስትር ሚስተር የታኒ የ25 ዓመት የሕዝብ አገልግሎት የዲፕሎማሲና የአስተዳደር ልምድ ያላቸው፣ በዩናይትድ ስቴትስ እንዲሁም በእንግሊዝ ትምህርታቸውን የተከታተሉ እንደሆኑም ተነግረዋል። ለአሜሪካ ድምፅ ከልሞዳዊት ከናይሮቢ